በመጀመሪያም አርስተ ዜናው የሶማሊያና የአፍሪካ ሕብረት ወታደሮች በደቡባዊ ሶማሊያ ቁልፍ የተባለች ከተማን ከአሸባብ አስለቅቀው መቆጣጠራቸው ተነገረ። ባርደሬ የተባለችውን ከተማ ማጣት ለአሸባብ ከባድ ሽንፈት ነው ተብሏል። አንድ የፖለቲካ ተንታኝ ግን ወታደራዊ ድል መቀዳጀቱ ከቡድኑ ጋር ፍልሚያው አከተመ ማለት እንዳልሆነ አስጠንቅቀዋል። የየመን ሁለተኛ ትልቅ ከተማ የሆነችው ኤደን አውሮፕላን ማረፊያ ዳግም ለስራ ተከፈተ። ባለፈው መጋቢት ወር ፕሬዚደንቱ ከሰንአ ሸሽተው ኤደን በመሸጉበት ወቅት የሁቲ አማጽያን ከተማዋን ለመቆጣጠር ሲቃረቡ አስቀድመው የአውሮፕላን ማረፊያውን ተግባር ነበር ያደናቀፉት። የዛሬ 17 ዓመት ናይሮቢ በሚገኘው የአሜሪካ ኤምባሲ ላይ በደረሰው የቦምብ ፍንዳታ የተጎዱ ኬንያውያን አሜሪካ የገንዘብ ካሳ እንድትሰጣቸው ጠየቁ። ነገ ኬንያ የሚገቡትን የዩናይትድ ስቴትስ ፕሬዚደንት ለመቀበልም የጸጥታ ይዞታው እጅግ ተጠናክሯል። የአውሮፓ ህብረት የስደተኞችን ፍልሰት ለመቀነስ ሲል ከአምባገነት መንግስታት ጋር ለመስራት አቅዷል በሚል ትችት ቀረበበት። ዜናው በዝርዝር የሶማሊያና የአፍሪቃ ህብረት ወታደሮች በደቡብ ምዕራብ ሶማሊያ አሸባብ ተቆጣጥሯት የነበረች ከተማን አስለቅቀው መያዛቸውን የፈረንሳይ የዜና ወኪል ዘገበ። የሶማሊያ ወታደራዊ አዛዥ አብዲ አሊ ለዜና ወኪሉ እንደገለጹት ባርድህሬ የተባለችውን ከተማ አሁን ጦራቸው ሙሉ ለሙሉ ተቆጣጥሮ በጽንፈኛው ታጣቂ ቡድን የተጠመዱ ፈንጂዎችን እያጸዳ ነው። ትናንት በተካሄደ ውጊያም ሀያ ታጣቂዎችና አራት የሶማሊያ መንግስት ወታደሮች ተገድለዋል። እማኞች እንደሚሉትም የመንግስት ወታደሮች ከየአቅጣጫው ወደ ከተማዋ የገቡት በታንኮች በከባድ መሳሪያና ሄሊኮፕተሮች በመታገዝ ነው። የአሸባብ ታጣቂዎችም አልተገዳደሯቸውም። ባርደራ ወይም ባርደሪ የተባለችውን ከተማ ማጣት ለአሸባብ ከባድ ሽንፈት መሆኑን የተገለጸው እንደ ዘገባው ከተማዋ የቡድኑ የእርሻ ምርቶች መገኛ ከመሆኗ ሌላ ከህዝቡ ግብር በመሰብሰብ የሚጠቀምባት መንቀሳቀሻ ጣቢያው ነበረች። የፖለቲካ ተንታኝ አብዲ ዋሂብ ሀሺ ግን በአሸባብ ላይ ወታደራዊ ድል መቀዳጀት ማለት ከቡድኑ ጋር የሚደረገው ፍልሚያ አከተመ ማለት እንዳልሆነ አመልክተዋል። የየመን ሁለተኛ ትልቅ ከተማ ኤደን አውሮፕላን ማረፊያ ከአራት ወራት በኋላ ዳግም ስራ ጀመረ። አውሮፕላን ማረፊያው እንደተከፈተ ትናንት የሱድ አረቢያ የጦር አውሮፕላን እዚ ያርፏል። የሀገሪቱ የመገናኛና መጓጓዣ ሚኒስትር በድር በሰልማ ይህ ስራ የመጀመሩ ማብሰሪያ መሆኑን በመጠቆም በቀጣይ ሁለት ቀናት እርዳታ የጫኑ አውሮፕላኖች እዛ ያርፋሉ ተብሎ እንደሚጠበቅ አመልክተዋል። የተባበሩት አረብ ኤሚሬቶች የቴክኒክ ባለሙያዎች ቡድን በጦርነቱ የተጎዳውን አውሮፕላን ማረፊያ ለመጠገን ወደዚያው መሄዳቸውንም አክለው ገልጸዋል። የሳውዲው የጦር አውሮፕላን ስለ ጫኑ ግን የገለጹት ነገር የለም። በስደት የሚገኙት የየመን ፕሬዝዳንት አብዱረቦ ማንሱር ሀዲ ታማኞች በኢራን እንደሚደገፉ ከሚገለጸው የሁቲ አማጽያን ጋር ከተማዋን ለማስለቀቅ ባካሄዱት ውጊያ አስቀድመው ከተቆጣጠሩት ስፍራ አንዱ የኤደን አውሮፕላን ማረፊያ ነው። አውሮፕላን ማረፊያው ባለፈው መጋቢት ወር ነበር ስራውን ያቆመው። በጎርጎሮሳዊው 1998 ዓ ም በናይሮቢው የአሜሪካን ኤምባሲ የቦምብ ጥቃት ሰለባ የሆኑ ኬንያውያን የገንዘብ ካሳ ከዩናይትድ ስቴትስ ጠየቁ። የካሳው ጥያቄ የቀረበው የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በኬንያና ኢትዮጵያ የሚያደርጉትን ጉብኝት ከመጀመራቸው አንድ ቀን አስቀድሞ ነው። በዚህ ጥቃት የአይን ብርሃናቸውን እንዳጡ የተገለጸው ዳግላስ ሲዲያሎ ፕሬዚዳንት ኦባማ ተጎጂዎቹ የሚረዱበትን መንገድ ከሰብአዊነት በመነጨ እንዲመለከቱት መጠየቃቸውን አሶሲየትድ ፕሬስ ዘግቧል። የጥቃቱ ሰለባዎች በታሰቡበት ስርዓት ላይ የተገኙት በወቅቱት ጉዳት የደረሰባቸው ስቴላ ማውካሊም እንዲሁ በዚሁ ምክንያት በባንክ ውስጥ የነበራቸውን ስራ ማጣታቸውን ገልጸዋል። ተጎጂዎቹ በዩናይትድ ስቴትስና በጽንፈኛ ሙስሊሞች መካከል በነበረው ጦርነት ምክንያት የተጎዱ መሆናቸውን ነው አጽንዖት የሰጡት። ዩናይትድ ስቴትስ የዛሬ 17 ዓመት ዳሬ ሰላምና ናይሮቢ በሚገኙ ኤምባሲዎቹ ላይ በጽንፈኞች ጥቃት ሲደርስ ለተጎዱትና ለቤተሰቦቻቸው መርጃ በ10 ሚሊዮን የሚገመት ዶላር ማውጣቷን ትገልጻለች። ይህ በእንዲህ እንዳለም ነገ ናይሮቢ እንደሚገቡ የሚጠበቀውን የአሜሪካን ፕሬዚዳንት ለመቀበል ኬንያ አስፈላጊ ያለችውን የጸጥታና ደህንነት ጥበቃ ማጠናከሯ ተገልጿል። ከናይሮቢ በተጨማሪም ኪሱሙ በተባላችው የኬንያ ግዛት ከፍተኛ የጥንቃቄ እርምጃ ከወዲሁ መወሰዱን የጸጥታ ጉዳይ ኃላፊዋ ካሮሊን ኦንቾካ አስረድተዋል። ፑቲንግ ፕሌስ ኤቭሪቲንግ ሁሉንም ነገር በቦታው አደር አይተናል። ከመግቢያው አንስቶ እያንዳንዱን መፈተሽ እንዲጀምሩ አሳስበናል። ተሽከርካሪዎች ወደ ውስጥ እንዳይገቡ ከልክለናል፣ ምክንያቱም መፈተሽ ይኖርብናል። ብረት ያለበትን የሚጠቁም መሳሪያም አምጥተናል። ህዝቡ ከግቢው ውጭ ነው የሚሆነው። አጋጣሚውም እዚህ የሚገኙ ሰዎችን ህይወት አደጋ ላይ የሚጥል የማንኛውም አይነት ብረት መያዝ አለመያዛቸውን ለመቆጣጠር ይረዳል። ይህ ዶች ቬለ ነው። የአውሮጳ ህብረት ስደትን ለመግታት በሚል ከተለያዩ ሀገራት መንግስታት ጋር ለመስራት የነደፈው እቅድ ትችት ገጥሞታል። የስደት መንስኤ ለሆኑ ጉዳዮች መፍትሄ በመፈለግ ሂደት ህብረቱ አምባገነን ከሆኑ መንግስታት ጋር ለመስራት ወስኗል በሚል ነው የተተቸው። ኤአርዴ በመባል የሚታወቀውን የጀርመኑን የመጀመሪያ የቴሌቪዥን ጣቢያ በምንጭነት የጠቀሰው የወንጌላውያን የዜና ወኪል እንደዘገበው ከቅዱ መካከል ተሰዳጆችን የሚረዱትን በመከታተሉ ረገድ እንዲተባበሩ በኤርትራ የሚገኙ ተቋማትን ለማጠናከር አልሟል። ለሱዳን ባለስልጣናትም እንዲሁ ስደትን መቆጣጠርን የተመለከተ ስልጠና ለመስጠት አቅዷል። ከዚህም ሌላ እቅዱ የደቡብ ሱዳንን ድንበር የመቆጣጠር እርምጃን ማሻሻልንም እንደሚያካትት ዛሬ ይፋ የሆነው የቴሌቪዥኑ ዘገባ ያመለክታል። ዘገባው እነዚህ መንግስታት በከባድ የሰብአዊ መብት ጥሰት እንደሚከሰሱ ገልጿል። የአውሮፓ ህብረት ኮሚሽን ግን ስደትን ለመግታት ከእነዚህ ሀገራት ጋር የሚሰራው ስራ ለእነሱ ፖለቲካዊ እውቅና ከመስጠት ጋር አይገናኝም ባይ ነው። የህብረቱ የስደተኛ ጉዳይ ኮሚሽነር ዲሚትሪ አቭራምፖሎስ እቅዱ ህብረቱ አምባገነን የሚላቸው መንግስታት ያለባቸውን ኃላፊነት እንዲወጡ ለማድረግ ያለመነው ማለታቸውን ዘገባው ጨምሮ ጠቅሷል። ቡሩንዲ የፕሬዝዳንታዊ ምርጫ ውጤትን እየጠበቀች ትናንት ማምሻውን አንድ የተቃዋሚ ፓርቲ ደጋፊ መገደሉ ተነገረ። የሀገሪቱ ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በምርጫው መወዳደራቸው አመጽ ቢቀሰቅስም በማክሰኞ ፕሬዝዳንታዊ ምርጫ ማሸነፋቸው እንደማይቀር ተገምቷል። በቁጣ የገነፈሉ በመቶዎች የሚቆጠሩ ሀዘንተኞች የተቃውሞ የፖለቲካ ቡድን አባል የሆነው ኢማኑኤል ናዴሪማና ከቤቱ ደጃፍ ላይ መገደሉን ገልጸዋል። ጓደኞቹ እንደሚሉትም የተገደለው ኢምቦሬና ኩሩ በመባል በሚታወቁት የመንግስት ደጋፊ በሆኑት ወጣቶች ቡድን አባላት ሳይሆን አይቀርም። በተያያዘ ዜና የአፍሪቃ ህብረት የምርጫ ውዝግብ ወደ ጠናባት ቡሩንዲ ወታደራዊና የሰብአዊ መብት ታዛቢዎችን ማሰማራት መጀመሩ ተገልጿል። ህብረቱ በመግለጫው እንዳመለከተው ያሰማራቸው ልዑካን ቡሩንዲ ውስጥ አመፁ እንዳይባባስና የከፋውን ቀውስ ለመፍታት ጥረት ያደርጋሉ። የህብረቱ ኮሚሽን ኃላፊ ኒኮሶንዛና ድላሚኒ ዙማ ሁሉም ወገኖች የአፍሪቃ ህብረት ላሰማራቸው ትብብር እንዲያደርጉ ተማጽነዋል። አንድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ባለስልጣን ስራቸውን በፈቃዳቸው ለቀቁ። ፍላቪያ ፓንሲሪ በማዕከላዊ አፍሪካ ሪፐብሊክ የፈረንሳይ ወታደሮች ህጻናት ላይ ፈጽሟል የተባለውን ወሲባዊ ጥቃት ተከታትለውና አጣርተው እርምጃ እንዲወሰድ ማድረግ ይጠበቅባቸው ነበር። በጤንነት ምክንያት በሚል ስራቸውን የለቀቁት ባለስልጣን በተባበሩ መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽን ምክትል ነበሩ። ወይዘሮዋ ባለፈው ዓመት መስከረም ወር በፈረንሳይ ወታደሮች ላይ የቀረበውን ክስ ቢሰሙም ጉዳዩን መከታተል እንዳልቻሉ ማመናቸውን ሾልኮ የወጣው መግለጫ ማመልከቱን የጀርመን የዜና ወኪል ዲፒኤ ዘግቧል። የመንግስታቱ ድርጅት ቃል አቀባይ ቫኒና ማስትራቺ የፓንሲሪን ከስራ መልቀቅ አረጋግጠዋል። የተባበሩት መንግስታት ድርጅት ማዕከላዊ አፍሪካ ሪፐብሊክ ውስጥ ከጎርጎሮሳዊ 2013 እስከ 2014 በህጻናት ላይ ተፈጸመ የተባለውን ጥቃት አጣርቶ እርምጃ ባለመውሰዱ እየተተቸ ነው። ይህ ዶች ቨለ ነው። የምሽቱን ዜና ለማጠቃለል አርስተ ዜናውን በድጋሚ እንሆ። የሶማሊያና አፍሪካ ህብረት ወታደሮች በደቡባዊ ሶማሊያ ቁልፍ የተባለች ከተማን ከአሸባብ አስለቅቀው መቆጣጠራቸው ተነገረ። ባርደሬ የተባለችውን ከተማ ማጣት ለአሸባብ ከባድ ሽንፈት ነው ተብሏል። አንድ የፖለቲካ ተንታኝ ግን ወታደራዊ ድል መቀዳጀቱ ከቡድኑ ጋር ፍልሚያው አከተመ ማለት እንዳልሆነ አስጠንቅቀዋል። የየመን ሁለተኛ ትልቅ ከተማ የሆነችው ኤደን አውሮፕላን ማረፊያ ዳግም ለስራ ተከፈተ። ባለፈው መጋቢት ወር ፕሬዚደንቱ ከሰንዓ ሸሽተው ኤደን በመሸጉበት ወቅት የሁቲ አማጽያን ከተማዋን ለመቆጣጠር ሲቃረቡ አስቀድመው የአውሮፕላን ማረፊያውን ተግባር ነበር ያደናቀፉት። የዛሬ 17 ዓመት ናይሮቢ በሚገኘው የአሜሪካ ኤምባሲ ላይ በደረሰ የቦምብ ፍንዳታ የተጎዱ ኬንያውያን አሜሪካ የገንዘብ ካሳ እንድትሰጣቸው ጠየቁ። ነገ ኬንያ የሚገቡትን የዩናይትድ ስቴትስ ፕሬዚደንት ለመቀበልም የጸጥታ ይዞታው እጅግ ተጠናክሯል። የአውሮጳ ሕብረት የስደተኞችን ፍልሰት ለመቀነስ ሲል ከአምባገነን መንግስታት ጋር ለመስራት አቅዷል በሚል ትችት ቀረበበት። ዜናው በዚሁ አበቃ።